ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማለን። አውስትሬልያና ጃፓን ነፃ የኢንዶ ፓስፊክ ቀጠና ስትራቴጂያዊ ትብብር እንዲያደርጉ ጥሪ ቀረበ። በእስራኤል እገዛ የሐማስ አሳሽ ቡድን የታጋች አስክሬኖችን ፍለጋውን አስፍቶ ቀጥሏል። አዲስ የፊፋ አዚያን ዋንጫ ውድድር ሊጀመር ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የጃፓን ጠቅላይ ሚኒስትር ሳኔ ታካቺ የአውስትራሊያና ጃፓን የኢንዶ ፓስፊክ ነፃ ቀጠና ለመፍጠር የመሪነት ጥረቶችን ማካሄድ ይኖርባቸዋል ሲሉ አታያቸውን ለጠቅላይ ሚኒስትር አንቶኒ አልቤኒዚ አጋርተዋል። የመጀመሪያዋ የጃፓን ሴት ጠቅላይ ሚኒስትር አውስትራሊያና ጃፓን በቀጠናው ስትራቴጂያዊ ትብብራቸውን አጠናክረው ማየት እንደሚሹም ተናግረዋል። አቶ አልቤኒዚ ወይዘሮ ታካይቺ በጠቅላይ ሚኒስትርነት ለመመረጥ በመብቃታቸው እንኳን ደስ አለዎት ያሉ ሲሆን አክለውም ጠቅላይ ሚኒስትሯ በአውስትሬልያ ዓመታዊ የመሪዎች ውይይት መድረክ ላይ እንዲገኙ የሚሹ መሆኑን ገልጠዋል። ጠቅላይ ሚኒስትር ታካይቺ ኳላ ሉምፓር መሌዥያ ላይ እየተካሄደ ባለው የደቡብ ምስራቅ እስያ ሀገራት ማህበር ጉባኤ ላይ ሲናገሩ ጃፓን ለነጻና ግልጽ ፓስፊክ ጉትጎታ ተደርጋለች። የደቡብ ምስራቅ እስያ ሀገራት ማህበር በኢንዶ ፓስፊክ ላይ ያለውን አተያይም ትደግፋለች ብለዋል። በሌላም በኩል የካናዳ ጠቅላይ ሚኒስትር ማርካኒ የደቡብ ምስራቅ እስያ መሪዎች ጉባኤ ላይ ተገኝተው ከቀጠናው ሀገራት ጋር ጠንካራ የንግድ ትስስሮችን ለመገንባት እንደሚሹ አመላክተዋል። የካናዳው ጠቅላይ ሚኒስትር የሀገራቸው ምርት ከዩናይትድ ስቴትስ ወደ ሌሎች ሀገራት ለመላክ ያሰቡበትን አስባብ ሰሞኑም ኦንታሪዮ የትራምፕን ተጨማሪ 10 ፐርሰንት ጭማሪ በመቃወም የቀድሞው ሪፐብሊካን ፕሬዝደንት ሮናልድ ሬገን ጸረ ታሪፍ ንግግር በቴሌቪዥን ማስታወቂያ በማቅረቡ የሻከረውን ግንኙነት ተከትሎ እንደሁ ተገምቷል። ሐማስ ጋዛ ውስጥ ሕይወታቸው ያለፈውን ታጋቾች አስክሬን ፍለጋውን አስፍቶ መቀጠሉ እየተነገረ ነው። እስራኤል መንግሥት ቃል አቀባይ ሶሽ ጴጥሮስያን የእስራኤል ባለሥልጣናት ትብብር እያደረጉ መሆኑን ተናግረዋል። የሐማስ የጋዛ ዋና ኃላፊ ካሊል አልሃያ የአሳሽ ቡድኑ የ13 ታጋቾች አስከሬን ይገኝበታል የተባሉ አካባቢዎች ላይ ፍለጋዎችን እያካሄደ እንደሚገኝ ገልጠዋል። ሐማስ እስካሁን የ15 ታጋቾች አስከሬኖችን ለእስራኤል ያስረከበ ሲሆን እስራኤል በበኩሏ የ195 ፍልስጤማውያን አስከሬኖች መልሳለች። የበርካታዎቹ ማንነት የተረጋገጠ አይደለም። ዩናይትድ ስቴትስ ሊንክን ዩኒቨርሲቲ ውስጥ በተካሄደ ተኩስ የአንድ ሰው ሕይወት ሲጠፋ ስድስት ሰዎች የመቁሰል አደጋ ደርሶባቸዋል። ተኩሱ በተከፈተበት ወቅት በታሪካዊነቱ የጥቁሮች ዩኒቨርሲቲ በሆነው ዓለም አቀፍ የባህል ማዕከል ከእግር ኳስ ጨዋታ በኋላ ለመሰባሰብ ወንበሮችና ጠረጴዛዎች ተሰናድተው ነበር። የሊንኮን ዩኒቨርሲቲ አካባቢ ፖሊስ አዛዥ ማርክ ፓርቲ ክስተቱን በእጅጉ አሳዛኝ ሲሉ ገልጠውታል። የኦስትሪያ ቻንስለር ክሪስቲያን ስቶከር እስራኤልን ከዩሮቪዥን ውድድር የማግለሉን እሳቤ አጥብቀው እንደሚቃወሙ አስታወቁ። ቻንስለር ስቶከር ሀገራቸው ለ2026ቱ ዩሮቪዥን መሰናዶ እያካሄደች መሆኑን ጠቁመው ለተቃውሞው አታያያቸውም። ዋነኛ አስባቡ ኦስትሪያ በሆሎኮስት ወንጀል ፍጸማ ተሳታፊ መሆን እንደሁ አስረድተዋል። የአውሮፓ ስርጭት ማኅበር ቦርድ ሥራ አስፈጻሚ የእስራኤልን ከጋዛ ጦርነት ጋር በተያያዘ ሁኔታ የማሳተፍና ለማሳተፉን ውሳኔ አስመልክቶ በዲሴምበር ላይ የኦንላይን ስብሰባ የጠራ ቢሆንም ሐሳቡን ለውጦ በአካል ተገኝቶ ስብሰባውን ለማካሄድ ከውሳኔ ላይ ደርሷል። በፊፋና የደቡብ ምስራቅ እዚያ አገራት ማኅበር መካከል በተደረሰው የጋራ ስምምነት አዲስ የፊፋ አዚያን ዋንጫ ውድድር ሊጀመር ነው። እሳቤው የመጣው የፊፋ በ2021 የፊፋ አረብ ዋንጫን ማካሄድ ከመጀመሩ ጋር ተያይዞ የሆነ ሲሆን፣ በፊፋ አዚያን ዋንጫ ከ11 ሀገራት የተውጣጡ ቡድናት ተወዳዳሪዎች ይሆናሉ። የውድድሩ ዝርዝር ፕሮግራም አፈጻጸምም የሚወሰነው በእስያ እግር ኳስ ፌዴሬሽን፣ አዚያን እግር ኳስ ፌዴሬሽን እና አግባብ ባላቸው የፊፋ አባል ማኅበራት እንደሚሆን ተነግሯል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 98 ኢትዮጵያ ብር ከ15 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ቀጥለን የነጋውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ያካፋል፣ ዝቅተኛ 13 ከፍተኛ 18 ። ሜልበርን ፀሐያማ ይሆናል፣ ዝቅተኛ 6 ከፍተኛ 18 ። ብሪስበን ያካፋል፣ ዝቅተኛ 19 ከፍተኛ 21 ። ፐርስ ፀሐያማ ይሆናል፣ ዝቅተኛ 15 ከፍተኛ 32 አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 21። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 4 ከፍተኛ 17። ካምብራ ደመናማ ይሆናል። ዝቅተኛ መቀነስ 1 ከፍተኛ 14። ዳርዊን በከፊል ፀሐያማ ሆኖ ይውላል። ዝቅተኛ 26 ከፍተኛ 35። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 12 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያና ጃፓን ነጻ የኢንዶ ፓስፊክ ቀጠና ስትራቴጂያዊ ትብብር እንዲያደርጉ ጥሪ ቀረበ። በእስራኤል እገዛ የሐማስ አሳሽ ቡድን የታጋጅ አስከሬኖች ፍለጋዋን አስፍቶ ቀጥሏል። አዲስ የፊፋ አዚያን ዋንጫ ውድድር ሊጀመር ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።